ባሳለፍነው ጎርጎሮሳዊ ዓመት 2016 በበርካታ ሀገራት ከፍተኛ የመብት ጥሰት መታየቱን የሚያትተው የዘንድሮ ዓለም አቀፍ የሰብአዊ መብት ተሟጋቹ ድርጅት ዘገባ በተለይ በተለያዩ መንግስታት ዘንድ ጥላቻ ላይ መሰረት ያደረገ ፖለቲካ እየተስፋፋ መምጣቱን በግንባር ቀደምትነት አመልክቷል። ለዚህ ማሳያም በአሜሪካም ሆነ በአውሮፓ ሀገራት መንግስታት ላይ የሚታየውን የፖለቲካ አካሄድና የስደተኞች ጉዳይ ጠቅሷል። ከዚህም ሌላ አምስቲ ተቃውሞና ትችትን ያለመ መታገስ አዝማሚያው እየጨመረ መሄዱን የገለጠው የኢትዮጵያ መንግስት በጸረ ሽብር ህግና በአስቸኳይ ጊዜ አዋጅ አማካኝነት ጋዜጠኞች፣ የመብት ተሟጋቾች፣ ፖለቲከኞችና በተለይ ደግሞ ለተቃውሞ በወጡ ላይ ከመጠን ያለፈ ኃይል መጠቀም መቀጠሉንም ዘርዝሯል። ዶቸበለ ያነጋገራቸው በአምነስቲ ኢንተርናሽናል የአፍሪቃ ቀንድ ተመራማሪ አቶ ፍስሐ ተክሌ እንደተናገሩት ባለፈው ዓመት ኢትዮጵያ ውስጥ ረዘም ላለ ጊዜ በታየ ተቃውሞ የተካሄደው የመብት ጥሰት ጉዳይ በዘ ዘገባው ተቀምጧል። ባለፈው አመት አንደኛ ትልቅ ፕሮቴስት ነበረ፣ ሳይቋረጥ በረጅም ጊዜ የቀጠለ በኢትዮጵያ ትልቁ በሆነው ኦሮሚያ ክልል ሲካሄድ ነበረ። ፕሮቴስቱ መካሄዱ ሳይሆን ፕሮቴስቱ አንድ ላይ የተደረገበት መንገድ ላይ አምነስቲ ስጋት አለው። ስለተፈጸሙት ግድያዎች፣ ስለተፈጸሙት ህገወጥ እና አርቢትራሪ ለሆኑ እስሮች፣ ቶርቸር የተመለከተ ሰፋ ያለ ፓርክ ኢትዮጵያ ላይ ተቀምጧል። ከዛ በተጨማሪ ደግሞ በዚህ በአንታይ ተሮሪዝም ሽብር ህግ ምክንያት የተከሰሱ ሰዎች ስለሚፈጸምባቸው በፍርድ ሂደት ያለ የፍትህ መጓደል የፍትህ መስራት መጓደል የተቀመጠ ነገር አለ። ከዛ በተጨማሪ ደግሞ በተለያዩ አካባቢዎች ሰዎች መኖሪያ ቦታቸው የህግ አካሄድ ባልጠበቀ መልኩ ሲፈናቀሉ እንደነበረ የሚያሳይ ነገር አለ። በሀገሪቱ ጎልተው የታዩ እንደነዚህ አይነት ጉዳዮች በዘገባው ወጡ እንጂ የታየው የመብት ጥሰት ይህ ብቻ እንዳልነበር የሚገልጹት አቶ ፍስሀ ተክሌ አክለው ሲናገሩ በዚህም አጋጣሚ እንግዲህ እነዚህ የኢትዮጵያ መንግስት ተደጋጋሚ ጠይቀናል። አሁን ግን ምላሽ አግኝተን አናውቅም። በ2016 በተለያዩ አጋጣሚዎች ላይ ኢንክሉዲንግ የሞት ቅጣትን በተመለከተ ደብዳቤዎች ልከናል። የሚመለከታቸው መንግስት አካላትን ለማግኘት ሞክረናል። ግን ምላሽ አግኝተን አናውቅም እና ይሄ ነው ችግሩ። የዚሁ ጋር ማንሳት የምንፈልገው ነገር ከዚሁ ከዓመታዊ ሪፖርቱ ጋር አምንስቲ መንግስታትን እንደዚህ የሰብዓዊ መብት ይዞታቸውን ሂስ በሚሰጥበት ጊዜ ከመንግስት ምንድን ነው የሚሰጡት ምላሽ የሚለውን በተመለከተም አንድ አጭር ዶክመንት አወጥተን ነበር። ና እና እንደዚህ አይነት መንግስታት የሚሰጣቸው መልሶች ብዙ ጊዜ ተመሳሳይ ናቸው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ኢትዮጵያን አስመልክቶ ያወጣውን ዘገባ ያጣጣሉት ዶቸበላ ያነጋገራቸው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ኢትዮጵያ ውስጥ ቅድሚያ የሚሰጠው የዜጎች ሰብአዊ መብት ጉዳይ ነው ብለዋል። በኢትዮጵያ ውስጥ የዜጎች ሰብአዊ መብት የማክበር ጉዳይ፣ የዜጎችን ዲሞክራሲያዊ መብት የመጠበቅ ጉዳይ፣ እንዲሁም ሁሉንም በየደረጃው ተጠቃሚ ሊያደርግ የሚችል ልማት ማረጋገጥ እና ሰላም የህልውና ጉዳዮች ናቸው። ስለዚህ አሁን ከጠቀስኳቸው ጉዳዮች ውስጥ አንዱ የዜጎች ሰብአዊ መብት የማክበር ጉዳይ የህልውና ጉዳይ ነው የሚባለው ለምንድን ነው? ሀገር ማለት ህዝብ ነው። የሀገር ሉዓላዊነት ሲባል የህዝብ ሉዓላዊነት ነው። ስለዚህ ኢትዮጵያ ውስጥ ለዜጎቹ ኃላፊነት የሚሰማው መንግስት ነው ያለው ትኩረት ከሚሰጣ ያላቸው ነገሮች ቅድሚያ የሚሰጠው ጉዳይ የዜጎች ሰብአዊ መብት ጉዳይ ነው። የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የአምንስቲ ዘገባ የተሟላ አይደለምም ብለዋል። እነዚህ አሁን በሪፖርቱ ላይ የተጠቀሱ መንግስታት ምላሽ አይሰጡም፣ ያጣጥላሉ፣ እንደዚህ ያደርጋሉ በሚል አጠቃላይ ድምዳሜ ላይ መድረስ በራሱ ስህተት ነው። ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ የሚያውቀው እዚህ ያለው መንግስት ነው። ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ በትክክልም መግለጽ ያለበት እዚህ ኢትዮጵያ ውስጥ ያለው ህብረተሰብ ነው እና በርቀት ሆነው ያልተጨበጠ መረጃ እንዲሁም እዚህ የተለያየ ሞቲቭ ያላቸው አካላት የሚልኩለትን መረጃ ይዞ ከማስተጋባት ይልቅ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ከኢትዮጵያውያን ቢሆች የተሻለ ነበር የሚል ነው ያለኝ እና ስለዚህ ሪፖርቱን ሙሉ አያደረገውም። ይሄ በአምነስቲ ኢንተርናሽናል የአፍሪቃ ቀንድ ተመራማሪ አቶ ፍስሀ ተክሌ በበኩላቸው የሰብአዊ መብቶች ይከበራል በሚባልባቸው ሀገሮች ጥሰቶች እየጎሉ በመታየታቸው ጊዜው ለሰብአዊ መብቶች የጨለመ መስሏል። እንዲያም ሆኖ ግን ተስፋ የሚያስቆርጥ መሆን የለበትም ሲሉ ተናግረዋል።